ኮምፓክት ዊዝ አፍሪቃ ጀርመን የዛሬ አራት ዓመት የጀመረችው በአፍሪቃ የግል መዋለንዋይ ፍሰት ማበረታቻ መርሃ ግብር ነው። ከአፍሪቃ ቤኒን፣ ኮትዲቫር፣ ግብፅ፣ ኢትዮጵያ፣ ጋና፣ ጊኒ፣ ሞሮኮ፣ ሩዋንዳ፣ ሴኔጋል፣ ቶጎና ቱኒዚያ የልማት ትብብርን ወደ ጋራ የኢኮኖሚ ልማት የመቀየር ዓላማ ይዞ የተነሳው የዚህ መርሃ ግብር አጋር ናቸው። ባለፈው ሳምንት መጨረሻ የኮምፓክት ዊዝ አፍሪካ መርሃ ግብር አባላት ጀርመን ዋና ከተማ በርሊን ጉባኤያቸውን አካሂደዋል። አብዛኛዎቹ መሪዎች በአካል በተገኙበት፣ የተቀሩት ደግሞ በበይነ መረብ በተሳተፉበት በዚህ ጉባኤ መርሃ ግብሩ ያስገኛቸው ጥቅሞች፣ ያጋጠሙት ተግዳሮቶችና ወደፊት ሊሻሻሉ የሚገባቸው አሰራሮች ተነስተዋል። ያለፈው ሳምንት ጉባኤ የኮምፓክት ዊዝ አፍሪቃ ጉባኤ ይባል እንጂ የጀርመን መራሄተ መንግስት አንጌላ ሜርክል በስልጣን ዘመናቸው ማብቂያ የአፍሪቃ መሪዎችን የተሰናበቱበት ጉባኤም ጭምር ነበረ። ዶክተር ሃይንስ ቫልተር ከሰሃራ በታች ያሉ የአፍሪቃ ሀገራትና የጀርመን ንግድ ድርጅት ሊቀመንበር ናቸው። እርሳቸው እንደሚሉት ጀርመንና የኮምፓክት መርሃ ግብር አጋሮች በያዝ ነው በ2021 ዓ.ም በተለይ በውጭ ንግድ ዘርፍ ጥሩ ውጤት አስመዝግበዋል። ኮምፓክት ዊዝ አፍሪካ እየሰራ ነው። በአብዛኞቹ የኮምፓክት ዊዝ አፍሪካ ሀገራት የንግዱ ሁኔታ በተሃድሶ ተሻሽሏል። ጎርጎሮሳዊውን 2019 ጨምሮ እስከ ጎርጎሮሳዊው 2019 ድረስ ከሌሎቹ የአፍሪካ ሀገራት ጋር ሲነጻጸር የጀርመን ኩባንያዎችን ጨምሮ መካከለኛ የሚባል መዋዕለ ንዋይ ያፈሰዋል። ከዚህ በተጨማሪ በጎርጎሮሳዊው 2020 በኮምፓክት ሀገራት 0.1 በመቶ የኢኮኖሚ እድገት ተመዝግቧል። ሌሎች የአፍሪካ ሀገራት ኢኮኖሚዎች ግን የገጠማቸውን የእድገት ማሽቆልቆል መቋቋም ነበረባቸው። የኮምፓክት ዊዝ አፍሪቃ መርሃ ግብር የተጀመረው ጀርመን የቡድን ሀያ አባል ሀገራት የወቅቱ ፕሬዚዳንት በነበረችበት በጎርጎሮሳዊ 2017 ዓ ም ነበረ። በወቅቱ ጀርመን በአፍሪቃ የግል መዋለ ንዋይ ፍሰትን ለማበረታታት ቃል በመግባት ነበረ መርሃ ግብሩን የጀመረችው። የጀርመን ባለሀብቶች በአፍሪቃ በስፋት መዋለ ንዋያቸውን እንዲያፈሱ ማበረታታት በዚህ መርሃ ግብር ተግባራዊ ለማድረግ ያቀደችው ዋናው ዓላማዋ ነበረ። የጀርመን መንግስት፣ ከምንም በላይ የጀርመን ኩባንያዎች በአፍሪቃ እንዲወርቱ ሙሉ ድጋፍ በማድረግ እንዲበረታቱ ነው ፍላጎቱ። የአፍሪቃ ሀገራትም በበኩላቸው የኢኮኖሚ ተሃድሶችን ተግባራዊ ማድረግ እንደሚጠበቅባቸው በወቅቱ ተወስቶ ነበረ። መራሂተ መንግስት አንጌላ ሜርክል ለጉባኤተኞቹ እንደነገሩት የኮምፓክት ዊዝ አፍሪቃ አጋርነት ውጤታማ ነው። ኮምፓክት ዊዝ አፍሪቃ እየሰራ ነው። በአብዛኛዎቹ የኮምፓክት ዊዝ አፍሪቃ ሀገራት የንግዱ ሁኔታ በተሃድሶ ተሻሽሏል። ከጎርጎሮሳዊ 2019 በፊት አንስቶ እስከ ጎርጎሮሳዊ 2019 ድረስ ከሌሎቹ የአፍሪካ ሀገራት ጋር ሲነጻጸር የጀርመን ኩባንያዎችን ጨምሮ መካከለኛ የሚባል መዋለ ንዋይ አፈሰዋል። ከዚህ በተጨማሪ በጎርጎሮሳዊ 2020 በኮምፓክት ሀገራት 0.1 በመቶ የኢኮኖሚ እድገት ተመዝግቧል። የሌሎቹ የአፍሪቃ ሀገራት ኢኮኖሚዎች ግን የገጠማቸውን የእድገት ማሽቆልቆል መቋቋም ነበረባቸው። ሜርክል እንደተናገሩት ምንም እንኳን እድገት ቢታይም አሁንም አጋርነቱን የሚያደናቅፉ ተግዳሮቶች አልጠፉም፣ እነዚህን ማስተካከሉም እየታሰበበት ነው ብለዋል ሜርክል። Wir machen uns weiter Gedanken darüber, wie wir im Rahmen des... Kom ah, ሆኖም ይህ በአግባቡ ሊሰራበት ይገባል። የወደፊቱ ላይ ማተኮር ጥሩ ምክንያት አለው። በተለይ በታዳሽ የኃይል ምንጭ ላይ ትኩረት መሰጠቱ ይህን ማስፋፋቱም በዓለም አቀፍ ደረጃ የዓለም ሙቀት መጠን መጨመርን ለመከላከል የተቀመጠው ግብ ላይ ለመድረስ ትልቅ ፋይዳ አለው። በጉባኤው ላይ ታዳሽ የኃይል ምንጮችን ጥቅም ላይ በማዋል ለመራሒተ መንግስት አንጌላ ሜርክል አድናቆታቸውን ከገለጹት ተሳታፊዎች አንዱ የኮንጎ ዴሞክራቲክ ሪፐብሊክ የገንዘብ ሚኒስትር ኒኮላስ ካዛዲ የአፍሪቃ ሀገራትና የጀርመን አጋርነት ግልጽ ሊሆን ይገባል ሲሉ አሳስበው ነበረ። ካዛዲ አፍሪቃ እንደ ጥሬ ዕቃ ምንጭ ሳይሆን እንደ ሙሉ አጋር መታየት አለባት ነው ያሉት። ጀርመን በመራሂተ መንግስት ሜርክል አመራር ዘመን የኃይል ምንጭን ወደ ታዳሽ ኃይል በመቀየር ግንባር ቀደም ሚና እየተጫወተች መሆኑን ለመግለጽ እወዳለሁ። እንደምታውቁት ዓለማችን የኃይል ምንጭ ለውጥ ለማድረግና በአፍሪካም በ2021 የተቀመጡትን ግቦች ለማሳካት አስፈላጊ የሆኑ ግብዓቶችና የአረንጓዴ ኃይል ምንጮች አሏት። አፍሪካ በዚህ ረገድ ከጀርመን ጋር ስልታዊ አጋርነት እንዲኖራት ትፈልጋለች። ያ ማለት ግን ጥሬ ዕቃ አቅራቢ ሳይሆን በእውነት ከጀርመን ጋር ስልታዊ አጋር ሙሉ አጋር መሆን ነው ፍላጎቷ። Un partenaire complet ካዛዲ በሜዲትራንያን ባህር በኩል ወደ አውሮጳ የሚካሄድ ስደትን ለማስቆም በጋራ መስራት እንደሚገባም አሳስበዋል። አሎር ኬ ኑ አቮን ላ ለአፍሪካ ወጣቶች የሜዲትራንያንን ባህር ከመሰደድ ውጪ ሌላ አማራጮችን እንዲያስቡ ማድረግ አለብን። ይህን ልናስቀርና ልንቋቋም የምንችለው በጋራ ተስማሚ የሆኑ ፕሮጀክቶችን በመቅረጽ ነው። እንደ አፍሪካ አህጉር ከጀርመንና ከአውሮፓ ጋር ይህ ተግዳሮት ለመወጣት ዝግጁ ነን። ይህን ለማሳካትም ብዙ የአፍሪካ ሀገራት ጀርመን ያቀረበችውን የቡድን ሃያ ስምምነት ፈርመዋል። የጀርመን የልማት ሚኒስትር ጌርድ ሚውለር ደግሞ ጀርመን የአፍሪቃን እድገት እውን ለማድረግ የተጀመረው ጥረት አካል መሆን እንደሚገባት አጽንኦት ሰጥተው ነበረ። አፍሪካ የመጪዎቹ አስርት ዓመታት የተለያዩ እድሎች የምታገኝበትና የገበያ እድገት የሚመዘገብባት አህጉር ናት። [SpeakerB]على فكره انتم بأوروبا عند هناو، انتم تلوت انتم بآفريكا انتم العالم بركات تامس انتم انتم انتم انتم انتم انتم انتم انتم انتم انتم انتم انتم انتم انتم نحن انتم نحن انتم نحن انتم نحن انتم نحن انتم نحن انتم نحن انتم انتم انتم انتم انتم انتم ሁላችንም ጥሩ የኢኮኖሚ ተስፋ ላላቸው የአፍሪካ ሀገራት ጠንካራ ፍላጎት አለን። አፍሪካ ለጀርመን ኢኮኖሚ አስፈላጊ አጋር ነው። ለዚህም ጥሩ ምክንያቶች አሉ። ክፍለ ዓለሙ በጣም ሳቢ ገበያ ነው። በመጪዎቹ ጥቂት አስር ዓመታት ከፍተኛ እድገት ከሚያስመዘግቡ አካባቢዎች ጋር የመሰለፍ አቅም አላት። ከጥቂት ዓመታት በፊት አንስቶ አፍሪካ ቢያንስ 6 በመቶ አማካይ የኢኮኖሚ እድገት አስመዝግባለች። ሜርክል የአፍሪቃ መሪዎችን በተሰናበቱበት በዚህ ጉባኤ በስልጣን ዘመናቸው አፍሪቃ በጀርመን ፖለቲካ ውስጥ ከከዚህ ቀደሙ ትልቅ ሚና እንደነበራት ተወስቷል። ኮምፓክት ዊዝ አፍሪቃ ከተጀመረበት ከ2017 እስከ 2019 የጀርመን የአፍሪቃ ውረታ በ1.57 ቢሊዮን ዩሮ አድጓል። ይህም መካከለኛ የሚባል እድገት ነው። በሌላ በኩል ከሌላው ክፍለ ዓለም ጋር ሲነጻጸር የጀርመን የአፍሪቃ ውረታ አንድ በመቶ ብቻ ነው። አብዛኛዎቹ የጀርመን ባለሀብቶች በአፍሪቃ የመወረት ፍላጎታቸው ዝቅተኛ ነው፣ ምንም እንኳን የሜርክል መንግስት በርካታ መርሃ ግብሮችን ቢደግፍም በ2019 884 ኩባንያዎች ብቻ ነበሩ በአፍሪካ መዋለ ንዋያቸውን ያፈሰሱት። ይህም በ2017 ከተደረገው ውረታ ጋር ሲነጻጸር በአርባ ሁለት ብቻ ነው ያደገው። ለዚህም የጀርመን መንግስት በቢሊዮኖች ዩሮ የሚቆጠር ገንዘብ አፍሷል። የምክር አገልግሎትና ዋስትናዎችም ሰጥቷል። አፍሪቃውያኑ ደግሞ የጀርመን ኩባንያዎችን በፈሪነት ይወቅሷቸዋል። ሌላው እውነታ በአፍሪቃ ውድ ለሆኑት የጀርመን እቃዎች በቂ ገበያተኛ አይገኝም። ከጀርመን የአፍሪቃ ውረታ ንግድ ሁለት ሶስተኛው በደቡብ አፍሪቃ ነው የሚካሄደው። በአሁኑ ሰዓት አነጋጋሪ የሆነው ከጀርመን ምርጫ በኋላ ምን ሊከሰት ይችላል የሚለው ነው። ይህ መሪዎቹ ለሜርክል ያነሱት ጥያቄ ነበረ። የጌርድ ሙለር የልማት ሚኒስትሩ መነሳትም አሳስቧቸዋል። ለጊዜው ማን ስልጣን እንደሚይዝ አልታወቀም። አዲሱ መንግስትም ለአፍሪቃ ምን ያህል ትኩረት እንደሚሰጥ ማወቅ አልተቻለም። ይህ ደግሞ አሁን ግልጽ አይደለም። የጀርመን መንግስት ግን ቃል በገባው እንደሚቀጥል ነው የሚጠበቀው። የኮምፓክት ዊዝ አፍሪካ አጋር ሀገራት ምርጫም ያወዛግባል። ከመካከላቸው አምባገነን የሚባሉ መኖራቸው አሁንም እንዳጠያየቀ ነው። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆየን።